ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የሰኞ ታህሳስ 19 2013 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። እንደምንውላችሁ፣ አመሻችሁ። አድማጮች አስተናጋጃችሁ ቆንጂ ይታዬ ነኝ። የኢትዮጵያ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላን ድምፅ ነው የሰማነው። በአብይ ርዕስ ዝርዝሩ ይቀርባል። ሌሎችም በርከት ያሉ ወቅታዊ ዘገባዎች ከየስፍራው ካሉ ዘጋቢዎቻችን ደርሰውናል፣ በመጽሔት ክፍለ ጊዜ አካተናል። ንጉሱ ታምሬ ፕሮግራሙን ይመራል። ከዓለም ዙሪያ የተጠናቀሩ ዜናዎች ይቀድማሉ። መልካም ምሽት ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በሰሜናዊው የሶማሌ ክልል አፍደም ወረዳ በሚገኙ ሁለት የተለያዩ ቦታዎች በተፈጸመ ጥቃት 21 ሰዎች ሞተው ሌሎች 28 ሰዎች መቁሰላቸውን የወረዳው ነዋሪ ለቪኦኤ አስታውቋል። በጉዳዩ ላይ ትላንት መግለጫ ያወጣው የሶማሌ ክልላዊ መንግስት ድርጊቱን የአፋር ክልል ልዩ ኃይልና ታጣቂዎች እንደፈጸሙት ጠቅሶ የክልሉ ነዋሪ የሆኑ ንጹሐን ሰዎችን ህይወት ለመታደግ ማንኛውንም አስፈላጊ እርምጃ ለመውሰድ እገደዳለሁ ሲል አስጠንቅቋል። በዛሬው ዕለት በምላሹ መግለጫ ያወጣው የአፋር ክልል መንግስት በበኩሉ ጥቃቱ የተፈጸመው በአፋር ክልል የገዋኔ ወረዳ ላይ ነው ይላል። በዚህም በሁለቱም ወገኖች የሰው ህይወት መጥፋቱን ገልጾ የሶማሌ ክልል አወጣው ያለውን ጸብ አጫሪ መግለጫ አውግዟል። ህወሓት በማያንሰራራበት ሁኔታ ተንኮታኩቷል ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ተናገሩ። በሌላ በኩል የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ እንደሚጠቀሙበት በሚነገረው የትዊተር ገጽ ላይ ከ አስራ አምስት ቀናት በኋላ ለመጀመሪያ ጊዜ ባለፈው ሳምንት ረቡ ተከታትለው በተጻፉ ሶስት መልእክቶች ጦርነቱ በተለያዩ ግንባሮች መቀጠሉን ድልም እየተቀዳጁ መሆኑ ሰፍሯል። የዚህን የአቶ ጌታቸው ረዳን የጽሁፍ መልእክት ጨምሮ በአንዳንድ የድርጅቱ ደጋፊ መገናኛ ብዙሀን በትግራይ ክልል እየተካሄደ የሚገኘው ጦርነት እንዳላ እንዳላበቃ እየተገለጸ ሲሆን ጄኔራል ብርሃኑ ጁላ እንዲህ ያሉ አስተያየቶችን አጣጥለው ህወሓት ከዚህ በኋላ ተመልሶ አይመጣም ብለዋል። በሌላም በኩል ንጹሐን ዜጎች የሚገደሉበት የቤንሻንጉል ጉምዝ ክልል የጸጥታ ችግር ህወሓት ቀርሷቸው ከነበሩ ፕሮጀክቶች አንዱ ነው ሲሉ ኤታ ማዦር ሹሙ ጠቁመዋል። በአካባቢው ያለውን የጸጥታ ችግር ለመፍታት ሁለገብ ስራ እየተሰራ መሆኑንም ለአሜሪካ ድምፅ አብራርተዋል። አድማጮች፣ የዚህን ዘገባ ዝርዝር ከዜና በኋላ እናስደምጣችኋለን። ሮይተርስ የዜና ወኪል የካሜራ ባለሙያው ኩመራ ገመቹ አዲስ አበባ ከሚገኘው መኖሪያ ቤቱ ታህሳስ 15 2013 ዓ.ም መወሰዱንና ለቀጣይ ሁለት ሳምንታት በእስር እንደሚቆይ ቤተሰቦቹን ጠቅሶ ዘገባ አቅርቧል። ኩመራ እስካሁን ምንም አይነት ክስ እንዳልተመሰረተበትና ስለታሰረበት ምክንያት ቤተሰቦቹ የሚያውቁት ነገር እንደሌለም ሮይተርስ በመግለጫው አክሏል። የ38 ዓመቱ ኩመራ ለሮይተርስ የዜና ወኪል የካሜራ ባለሙያ በመሆን ከአስ አስር አመት በላይ መስራቱን የገለጸው ድርጅቱ አርብ ዕለት ያለ ጠበቃ ለጥቂት ሰዓታት ፍርድ ቤት ቀርቦ ፖሊስ የጠየቀውን የ14 ቀናት የምርመራ ጊዜ ቀጠሮ ጥያቄ በዳኛው ይሁንታ ስላገኘ በስር እንዲቆይ ትዕዛዝ ተሰጥቷል ብሏል። ሮይተርስ የካሜራ ባለሙያውን መታሰር አውግዞ ባወጣው መግለጫ ኩመራ በቁጥጥር ስር የዋለው ሌላው የሮይተርስ የካሜራ ባለሙያ ጥቂሳ ነገሪ ታኅሳስ 7 2013 ዓ ም በሁለት የፌዴራል ፖሊስ አባላት ደብደብን ተከትሎ ነው ብለዋል። ኩመራ ወደ አስር የሚጠጉ የፌዴራል ፖሊሶች ወደ ቤቱ በመሄድ በባለቤቱና በሶስት ልጆቹ ፊት በእጅ ካቴና ታስሮ እንደተወሰደ የገለጸው ሮይተርስ ከኢትዮጵያ መንግስት በኩል ምላሽ አለማግኘቱን አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። ደቡብ ኮሪያ ወደ አገሯ የገቡ ሶስት ሰዎች ላይ ለመጀመሪያ ጊዜ በእንግሊዝ የታየው አዲሱ የኮቪድ-19 ዝርያ በ በመታየቱ ከእንግሊዝ ወደ አገሯ የሚደረጉ በረራዎች ላይ የጣለችውን እገዳ እንደ አውሮፓውያን አቆጣጠር እስከ ጥር ሰባት ድረስ ማራዘሟን ዛሬ ሰኞ ባወጣችው መግለጫ አስታውቃለች። የደቡብ ኮሪያ የበሽታ መቆጣጠሪያና መከላከል ኤጀንሲ እንዳስታወቀው ከአዲሱ ቫይረስ ዝርያ የታየባቸው ሶስት ሰዎች ወደ ደቡብ ኮሪያ የገቡት እንደ አውሮፓውያን አቆጣጠር ታህሳስ 22 ከለንደን በተነሳ አውሮፕላን መሆኑን አስታውቋል። አዲሱን ቫይረስ ለመጀመሪያ ጊዜ መ መታየቱን የገለጸችው ጃፓንም ከእኩለ ሌሊት ሰኞ አንስታ እስከ ፈረንጆቹ ጥር ወር መጨረሻ ድረስ የውጭ ሀገር ሰዎች ወደ ሀገሯ እንዳይገቡ አግዳለች። የዩናይትድ ስቴትስ ባለስልጣናትም ከሰኞ ጀምሮ ከእንግሊዝ አገር የሚመጡ መንገደኞች የኮቪድ-19 ምርመራ አድርገው ከቫይረሱ ነጻ መሆናቸውን ማረጋገጥ እንደሚኖርባቸው አሳስበዋል። የእንግሊዝ ባለስልጣናት አስትራዜንካ የተባለውን የኮሮና ቫይረስ ክትባት በዚህ ሳምንት ያጸናሉ ተብሎ ይጠበቃል። የኩባንያው መሪ ክትባቱ ቫይረሱን በመዋጋት በኩል ልክ እንደ ፋይዘር እና ባዮቴክ ክትባቶች የተሳካ ይሆናል ብለው እንደሚያምኑ ገልጸዋል። በሌላ በኩል የጆን ሆፕኪንስ የኮቪድ-19 ዕለታዊ መረጃ ማዕከል መሰረት በመላው ዓለም በኮሮና ቫይረስ የተያዙ ሰዎች ቁጥር 89 ሚሊዮን ደርሷል። ከእነዚህም ውስጥ እስካሁን 1.7 ሚሊዮን ሰዎች ሕይወታቸው አልፏል። ከዚህ ቁጥር ውስጥ 333 ሺህ ዜጎቿን በቫይረሱ የተቀማችው ቀዳሚዋ አገር ዩናይትድ ስቴትስ ስትሆን፣ 19 ሚሊዮን ሰዎች ደግሞ በቫይረሱ ተይዘዋል። በተያያዘም የኢትዮጵያ ጤና ሚኒስቴር ባወጣ በወጣው ዕለታዊ የኮሮና ቫይረስ መረጃ መሰረት ባለፉት 24 ሰዓታት ውስጥ በተደረገ የ4171 የላብራቶሪ ናሙና ምርመራ 281 ሰዎች በኮሮና ቫይረስ መያዛቸውን አረጋግጧል። በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 1ን መሆኑን እና ከበሽታው ደግሞ 19846 ሰዎች ማገገማቸውን አስታውቋል። በኢትዮጵያ እስካሁን በኮሮና ቫይረስ ሕይወታቸው ያለፈው ሰዎች ቁጥር 1912 ነው። በኤርትራ በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 139 ከፍ ማለቱን የኤርትራ የጤና ሚኒስቴር እሁድ ታሳስ 18 ባወጣው መግለጫ አስታወቀ። የያዝ ነው ታሳስ ወር ቫይረሱ የጉዞ ታሪክ በሌለባቸው ሰዎች መ ት የጀመረበት እና ከፍተኛ ቁጥር የተመዘገበበት ወር እንደሆነም ተገልጿል። ይህንን ተከትሎ የኤርትራ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል ከታሳስ 13 ጀምሮ ተግባራዊ የሆነውን ሁሉንም እንቅስቃሴዎች የሚገድም መመሪያ የሚያጠናክር ተጨማሪ መመሪያ አውጥቷል። የአስመራው ዘጋቢያችን ብርሃነ በረሀ ተጨማሪ አለው። እውር ታህሳስ 18 በአስመራ የለይቶ ማቆያዎችና የተመላላሽ ታካሚዎች ክፍሎች በተደረገ የላቦራቶሪ ምርመራ 47 ዜጎች ኮሮና ቫይረስ እንደተገኘቸው በመግለጽ በቫይረሱ የተያዙ ሰዎች ቁጥር ወደ 1039 ከፍ ማለቱን የኤርትራ ጤና ሚኒስቴር ትናንት ምሽት አስታወቀ። በሌላ በኩል በአስመራና በደቡባዊ ቀይ ባህር ሪጅን ሆስፒታሎች የሕክምና ክትትል ሲደረግላቸው የነበሩ ሀያ ሶስት ሰዎች ከበሽታው ማገገማቸውን ያመለከተው የኤርትራ ጤና ሚኒስቴር እስካሁን በአጠቃላይ ስድስት መቶ ሀያ ሶስት ሰዎች ከበሽታው እንዳገገሙ የአንድ ሰው ሕይወት እንዳለፈና አራት መቶ አስራ አምስት ሰዎች በሆስፒታል እንደሚገኙ ጨምሮ አስታውቋል። ባለፉት ዘጠኝ ወራት ከውጭ ሀገር በመጡ ዜጎችና ከእነሱ ጋር ንክኪ በነበራቸው ሰዎች ላይ ብቻ ታጥሮ በጥቂት ቁጥር በዘገምታ ሲመዘገብ የቆየው የኮሮና ቫይረስ ስርጭት ከህዳር ወር አጋማሽ ጀምሮ ምንም የጉዞ ታሪክ በሌላቸው ሰዎች ላይ መስፋፋት በመጀመሩ በያዝነው ታህሳስ ወር በአርባ ሁለት ነጥብ ስምንት ከመቶ ከፍ ብሏል። ከዚህም አብዛኛው ቁጥር በአስመራ ከተማ ነዋሪዎች ላይ የተመዘገበ እንደሆነ ነው የኤርትራ ጤና ሚኒስቴር ዕለታዊ መረጃ የሚያሳየው። ይህን ተከትሎም የኤርትራ የኮሮና ቫይረስ ወረርሽኝ የመከላከያ ከፍተኛ ግብረ ኃይል ካለፈው ማክሰኞ ታህሳስ አስራ ሶስት ጀምሮ ሁሉንም እንቅስቃሴዎች የሚገድብ መመሪያ ተግባራዊ ማድረጉ የሚታወቅ ሲሆን ባለፈው ቅዳሜም ይህንን መመሪያ የሚያጠናክር ተጨማሪ መመሪያ አውጥቷል። በመመሪያው መሰረትም በውዝፍ ሊቆዩ ከማይችሉ የልማት የአገልግሎትና የደህንነት እንቅስቃሴዎች ከተሰማሩ ሰዎች በስተቀር ሁሉም ሰው በየቤቱ እንዲቆይ ምግብ ለመግዛትና የአስቸኳይ ሕክምና እርዳታ ለማግኘት ካልሆነ በስተቀር አላስፈላጊ እንቅስቃሴዎችንም እንዲያቆም አሳስበዋል። ከተወሰኑ የስራ ኃላፊዎች በስተቀር ሁሉም የመንግሥት ሰራተኞች በየቤታቸው እንዲቆዩ እንዲሁም የውሃ፣ የመብራትና የስልክ ክፍያዎችም ለጊዜው እንዲቋረጡ መመሪያው አስቀምጧል። ከምግብ አቅርቦትና ምርት ጋር የተያያዙ ሱቆች፣ ድርጅቶች ዳቦ ቤቶች፣ የእህል፣ የአትክልትና ፍራፍሬ መሸጫዎች፣ የጤና ተቋማት፣ መድኃኒት ቤቶችና ባንኮች በስተቀር ሌሎች የንግድ ድርጅቶች ሌላ መመሪያ እስከሚሰጥ ዝግ ሆነው እንደሚቆዩ ያመለከተው የግብረ ኃይሉ መመሪያ በሁሉም የተፈቀዱ እንቅስቃሴዎችና ስራዎች የአፍና የአፍንጫ መሸፈኛ ጭንብል መጠቀም፣ አካላዊ ርቀትን መጠበቅ፣ የሳኒታይዘር ግብአቶችን መጠቀም አስገዳጅ እንደሆነ በአጽንዖት አሳስቧል። የመመሪያውን ሙሉ ተግባራዊነት ለማረጋገጥም በሚመለከታቸው አካላት ጥብቅ ክትትል እንደሚደረግና ህጉን በሚጥሱ ግለሰቦች ላይ ህጋዊ እርምጃ እንደሚወሰድም የኤርትራ የኮሮና ቫይረስ መከላከያ ከፍተኛ ግብረ ኃይል አስጠንቅቋል። ብርሃነ በረሃ ለአሜሪካ ድምፅ ከአስመራ። ብርሃንን እናመሰግናለን። የአሜሪካ መንግስት በበጀት ውሳኔው ጉድለት እንዳይዘጋ የነበረው ቀነገደብ ሊጠናቀቅ በተቃረበበት የመጨረሻ ሰዓት ፕሬዚዳንት ዶናልድ ትራምፕ ለኮሮና ቫይረስ የተመደበው ውን የ900 ቢሊዮን ዶላርና የአንድ ነጥብ አራት ትሪሊዮን ዶላር አመታዊ የመንግስት በጀት ድጎማን ጨምሮ የሁለት ነጥብ ሶስት ትሪሊዮን ዶላር የበጀት ውሳኔ ትላንት እሁድ በፊርማቸው አጽድቀዋል። በተወካዮችና ና በእንደራሴዎች ምክር ቤት ከብርቱ ክርክር በኋላ የጸደቀውንና ፕሬዝዳንቱም በውይይቱ ሂደት ብዙም ያልተሳተፉበትን የበጀት ውሳኔ አሳፋሪ ብለውት ነበር። የአሜሪካ ድምፅ ዘጋቢዎች ያጠናቀሩትን ዘገባ ደረጀ ደስታ ይዞታል። ባለፈው ሳምንት ፕሬዚደንት ትራምፕ የበጀትን ውሳኔውን እንደማይፈርሙበት ሲያስታውቁ ብዙዎችን አስገርሞ ነበር። ምክንያቱም ሁለቱም ምክር ቤቶች በጋራ ያጸደቁት በጀት የፕሬዝደንቱ ድጋፍና ፍላጎት የታከለበት እንደነበር በመታመኑ ነው። ፕሬዝደንቱ በፊርማቸው ባያጸድቁት ኖሮ ከማክሰኞ ጀምሮ የመንግስት ድርጅቶች በከፊል ስራቸው የሚቆምበት ሁኔታ ሊኖር ይችል እንደነበርም ተነግሯል። በኮቪድ-19 ወረርሽኝ ሳቢያ ስራቸውን ላጡ የሚሰጡ ጥቅማ ጥቅሞችና የመኖሪያ ቤት ዋስትናዎችም ከውድ ጀምሮ ያበቁ እንደነበር ተገልጿል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በሁለቱም ፓርቲዎች ስምምነት የጸደቀው የበጀት ውሳኔ በታሪካዊ ወረርሽኝ ምክንያት ብርቱ ችግር ላይ ላሉት 14 ሚሊዮን አሜሪካውያን ዘንድ ውሳኔው እንደ መልካም ዜና ተደርጎ ይወሰዳል ብለዋል። የህዝብ እንደራሴዎቹ መሪ ሚች መካነል በበኩላቸው አገራችን ሌላ ተጨማሪ ችግር ማስተናገድ በማትችልበት በዚህ ወቅት መንግስት እንዳይዘጋ በማሰብ ይህን ውሳኔ በመውሰዳቸው ፕሬዚደንት ትራምፕን እንደሚያደንቁ ተናግረዋል። ፕሬዚደንት ትራምፕም እንዲሁ በበጀት ውሳኔው ላይ ፊርማቸውን ባኖሩበት ወቅት ከወረርሽኙ ጋር ተያይዞ ለተጎዱ ዜጎች በነፍስ ወከፍ የሚሰጠው የ600 ዶላር እርዳታ በቂ አለመሆኑን ተናግረዋል። በፕሬዝደንትነቴ ዝም ብሎ የትም ከሚባክነው ይልቅ አብዛኛው ገንዘብ ለአሜሪካውያን እንዲውል የምፈልግ መሆኑና ለእያንዳንዱ ሰው 600 ዶላር ከሚሰጥ 2000 ዶላር መሆን እንዳለበት ለምክር ቤቱ ተናግሬያለሁ ብለዋል። ይህ የትራምፕ ፍላጎት ከዲሞክራቶች ፍላጎት ጋር የተስማማ ሆኖ በመወሰዱ የዲሞክራቶችን ትላልቅ ክፍያዎችን የሚቃወሙትና የፕሬዝደንት ትራምፕ ወገን የሆኑትን ሪፐብሊካኖችን እንደ ማሳጣት ሆኖ ታይቷል። የሳውዲ አረቢያ ፍርድ ቤት በታዋቂዋ የሴቶች የሰብአዊ መብት ተሟጋች ሉጄን አልሃትሉል ላይ ዛሬ የስድስት ዓመት እስራት ፈረደባት። ከሀገሪቱ ብሔራዊ የዜና ምንጮች የወጣው መረጃ እንደሚያሳየው በዛሬው እለት በሳውዲ የተሰየመው የጸረ ሽብርተኛ ችሎት ባስተላለፈው ውሳኔ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ከሌሎች በደርዘን ከሚቆጠሩ የሴቶች መብት ተሟጋቾች ጋር በእስር ላይ የምትገኘው ሉጄን አልሃትሉል የኢንተርኔት መረብን በመጠቀም የውጭ ኃይሎችን አጀንዳ አራምዳለች በሚል ፍርድ ቤቱ ጥፋተኛ ብሏታል። ሉጄን አለሀትሉል ወንዶች በሴቶች ላይ እንዲተገብሩት በህግ የተሰጣቸውን የሞግዚትነት ስልጣን እንዲነሳና ሴቶች መኪና እንዲያሽከረክሩ እንዲፈቀድ ስትወተውትና ስትታገል ቆይታለች። ትግል ስታካሄድ ከቆየችባቸው ነገሮች አንዱ መኪና ማሽከርከር የተፈቀደ ሲሆን፣ እርሷ ግን በእስር ላይ ትገኛለች። ሉጄን በእስር ላይ በምርመራ ላይ ያለች ከወሲባዊ ትንኮሳ ጀምሮ ሌሎች የማሰቃየት ተግባራት እንደተፈጸመባት የጠቀሰው የአሶሽትድ ፕሬስ ዘገባ በእስር ላይ ያለችም ምግብ የማቆም አድማ አድርጋ እንደነበር ጠቅሷል። የሎጄን ጉዳይ በተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ባለሙያዎችና የዩናይትድ ስቴትስና የአውሮፓ ህግ አውጪዎችና የሰብአዊ መብት ተሟጋቾች ተቃውመውታል። የናይጄሪያው ጽንፈኛ የጂሃዲስት ቡድን ቦኮ ሀራም በሰሜን ምስራቅ ናይጄሪያ ሶስት መንደሮች ላይ በፈጸመው ጥቃት አራት የጸጥታ ሰራተኞችን ጨምሮ አስር ሰዎችን መግደሉን የፈረንሳይ የዜና ወኪል ምንጮችን ጠቅሶ ዘግቧል። አድማጮች ዜናው በዚያ በቃ ከቀሬ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አደመጥን ጽዮንን እናመሰግናለን። የምትከታተሉት በ22 እና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሰኞ ታህሳስ 19 ምሽት ፕሮግራማችንን ነው። ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች እናልፋለን። በቅድሚያ አብይ ርዕስ፣ ህወሀት በማያንሰራራበት ሁኔታ ተንኮታክቷል ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ተናገሩ። ጄኔራሉ ይህንን የተናገሩት በትግራይ ክልል የተካሄደው ጦርነት አሁንም እንዳልቆመ የሚገልጹ አንዳንድ አስተያየቶችን ባጣጣሉበት ምላሽ ነው። በሌላ በኩል ንጹሐን ዜጎች የሚገደሉበት የቤንሻንጉል ጉሙዝ ክልል የጸጥታ ችግር ህወሀት ቀርጿቸው ከነበሩ ፕሮጀክቶች አንዱ ነው ሲሉ ኤታማዦር ሹሙ ጠቁመዋል። በአካባቢው ያለውን የጸጥታ ችግር ለመፍታት ሁለገብ ስራ እየተሰራ መሆኑንም ለአሜሪካ ድምፅ አብራርተዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የኢትዮጵያ መንግስት በትግራይ ክልል የተካሄደው ወታደራዊ ዘመቻ ማብቃቱን ከገለጸ ሳምንታት ተቆጥረዋል። ከህወሀትና ከደጋፊዎቹ ወገን የሚደመጡ መረጃዎች ግን አልተቀየሩም። አንዳንድ የድርጅቱ ደጋፊ መገናኛ ብዙሃን እንዲያውም ጦርነቱ አልቆመም የሚሉ መረጃዎችን ሲያሰራጩ ይታያል። የአሜሪካ ድምፅ በዚህ ጉዳይ ላይ ያነጋገራቸው የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጄኔራል ብርሃኑ ጁላ መረጃዎቹን አጣጥለዋል። ይሄ ጦርነት ላለነው ጦርነት አላለቀም የሚለው ወያኔ አልሞትኩም የሞትኩ እንዳይመስላችሁ የሚል መልእክት ለማስተላለፍ ነው። ወያኔ መሞት አይደለም፣ ጠቅላላ በማንሰራራበት ሁኔታ ተንኮታክቷል እና አሁን ሁሉም መቼም ሰው ተገሎ አያልቅ ማለት ሁሉ ተገሎ ስለማያልቅ ያልሞተው ጉድጓድ ውስጥ ያለው ነው እንደዚህ እያለ ያለው እና ደግሞ ቲፎዞ ቲፎዞዎቹ፣ እና ከጥይት ሩቅ ያሉ ጥሩ ኑሮ የሚኖሩ እና እዚህ ሕጻናት ለማስፈጃት የሚሞክሩ እና ሆፕ ነው፣ ማቼም ተስፋ አትቁረጡ። እኛ አምነን አንም አይነት ነገር ነው። ይሄ እኮ አዲስ ነገር አይደለም። ማንኛውም ጠላት ሲሸነፍ ተሸንፍ ያለው አልቆልኛል አይልህም፣ እየቀጠልኩ ነው፣ እየታገልኩ ነው እና በዛ መንገድ መረዳት አለበት ሰው በትግራይ ክልል አሁንም የጸጥታ ችግር መኖሩን የገለጹ አንዳንድ አለም አቀፍ ተቋማትም ሁኔታው ለሰብአዊ እርዳታ አቅርቦት እንቅፋት መሆኑን ይጠቅሳሉ ጦርነቱ አልቆመም የሚል እንድምታ ያላቸው መግለጫዎች ያወጡባቸው አስተያየት የሰጡባቸው አጋጣሚዎችም አሉ እንደዚህ አይነት መረጃዎችን ያጣጣሉት ኢትዮጵያዊ ጄኔራል ግን መሬት ላይ ያለው ሀቅ ያንን እንደማያመለክት ነው ያብራሩት እንደዛ የሚሉበት የሚሉበት የራሳቸውን ፖለቲካ አላማ ይኖራቸዋል የሚፈልጉት ነገር ይኖራል ማለት ነው እንጂ አሁን ትግራይ ውስጥ እርዳታ ማድረስ ስ የሚከለክል ነገር አለ? እና እርዳታም እየገባ ነው፣ እየተሰጠም ነው። እና እነሱም እዛ አሉ፣ እዛ አሉ እየሰሩ ነው። ለመግባት የሚፈልጉትም ግቡ ተብለዋል፣ ተፈቅዶላቸዋል። ምንድን ነው የሆኑት? ምን ምን መኪና ተመታባቸው? ምን ሰው ተገደለባቸው? የት ጋ ነው ጦርነት ያገኙት ያዩት? የት ጋ ነው የመድፍ ድብደባ ያዩት? እና ይሄ ምን መሰለ ቀደም ሲል ወያኔ ገዢ መደብ በነበረበት ጊዜ ያነካካው ሰው የለም፣ ያነካካው ያልበከለው ሰው የለም። የተበከለ ነው እንደዚህ እያለ ያለው እና እኛ አንቀበልም፣ ይሄን በሌላም በኩል በቤንሻንጉል ጉሙዝ ክልል መተከል ዞን ያለውን የጸጥታ ችግር ለመፍታት ሁለገብ የሆነ የተቀናጀ ስራ እየተሰራ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ አብራርተዋል። በመተከል የሚገኘው የማዘዣ ጣቢያ ወይም ኮማንድ ፖስት እንዲጠናከርና በማዕከል እንዲመራ በማድረግ የዜጎችን ደህንነት የመከላከል ስራ እየተሰራ መሆኑን ነው ያብራሩት። መከላከያ እየሠራ ነው፣ እየሰራ ነው። አቅሙን አጠናክሮ አደረጃጀቱን አስተካክለው እነዚህ የጁንታው ቅጥረኞች ሲያደርጉ የነበረውን ዲላ ጭፍጨፋ፣ ሰላማዊ ህዝብ ጭፍጨፋ ለማስቆም መከላከያ እየሰራ ነው። አንድ ሲኒየር ጀነራል እዛ ተመድቦ እዛ ኮማንድ ፖስቱ በማዕከል በመከላከያ ከፍተኛ አመራር እንዲመራ ተደርጎ ከበፊቱም ተሻሽሎ ኃይልም ተጨምሮ ሁለገብ የሆነ ስራ እየተሰራ ነው። የወታደር አደን ብቻ ሳይሆን የህዝብ ስራ፣ የእርዳታ ስራ፣ የሰላማዊ ኮንፈረንስ ስራ ከጸጥታ ስራው ጋር ተቀናኝቶ እንዲሰራ እየተደረገ ነው፣ እየተሰራ ነው። ወደፊት እዛ ቀጠና ያለው ነገር ይሻሻላል ብለን እንጠብቃለን። በጣም የሚያሳዝነው ግን ምንድን ነው፣ ጁንታው ይሄን ሀይል ሲፈጥር እዛ ክልል መተከል ዞን ያሉ ብሔር ብሔረሰቦች ላይ ጥቃት እንዲወስድ እና ታርጌት እነሱን እንዲያደርግ ገበሬውን ታርጌት እንዲያደርግ አድርገው ነው የቀረጿቸው እነሱ አሁን የታጠቁ ሆኖ የታጠቀ ኃይል ጋር የሚገጥሙ አይደሉም። የታጠቀ ኃይል በሌለበት የታጠቀ ኃይል የት የት እንዳለ እያጠኑ ያልታጠቀ ገበሬ እየፈለጉ የሚያጠቁ በጣም የተለየ የሽፍትነት እንቅስቃሴ ነው። ሽፍታም እኮ ህዝብ ብዙ ጊዜ አይነካም። ከህዝብ ይበላል፣ ከህዝብ ይጠጣል እንጂ ህዝብ አጠቃም። ይሄ ህዝብ ነው የሚያጠቃ የታጠቀ ኃይል አጠቃ የታጠቀ ኃይል ፊት ለፊት አይገጥምም። ጀነራል ብርሃኑ እንዳሉት በመተከል እየተፈጠረ ያለው የጸጥታ ችግር በህወሓት የተቀረጸና በአካባቢው መልክአ ምድር ምክንያት በአጭር ጊዜ ሊፈታ ያልቻለ ነው። ይሄ የወያኔ ፕሮጀክት ነው። ወያኔ ታስታው የነበረ ብሔር ብሔረሰቦችን የማጋጨት እና አገሪቷ ሰላም እንዳይኖራት የማድረግ ከዛ በኋላ የወያኔ ዘመን ይሻል ነበረ የሚል ነገር በአገሪቷ እንዲሰፍን ተስፋ መቁረጥ እንዲመጣ ለውጥ እንደመጣ ሳይሆን ማዕት እንደመጣበት እንዲህ አይ ተብሎ የተሰራ ነው እና በብዙ ቦታ የተሞከረ ነው። ትንሽ የመተከል ደግሞ ጋር ጫፍ መሆኑ ጂኦግራፊ አስቸጋሪ መሆኑ ተጨምሮበት፣ ሌሎች አንዳንድ ሀገራችን ሰላም እንዳትሆን የሚፈልጉ ኃይሎችም ተጨምረውበት ህዝቡ ተስፋ እንዲቆርጥ ተስፋ የማፍ ስራ ነው እና ይሄ እንዳይሳካ ለማድረግ እየሰራን ነው። የቤንሻንጉል ጉሙዝ ክልል በተለይም የመተከል ዞን የጸጥታ ችግር ከጊዜ ወደ ጊዜ እየተባባሰ የመጣ ፈተና ሆኖ ቀጥሏል። ሰሞኑን ከቡለን ወረዳ የተደመጠውን ጨምሮ በተለያየ ጊዜ በተፈጸሙ ጥቃቶችም የበርካታ ንጹሃን ዜጎች ህይወት አልፏል። ከችግሩ አስከፊነት አንጻርም አስቸኳይ መፍትሄ የሚጠይቁ ለፈጣን እርምጃ ጥሪ የሚያቀርቡ አቤቱታዎች በርትተዋል። ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ እንዳሉት የመተከሉን ጉዳይ ውስብስብ ያደረገው መደበኛ ውጊያ አለመሆኑና የአካባቢው መልክዓ ምድር ነው። ሽፍቶቹ መጥፋታቸው አይቀርም ያሉት ጀነራሉ ሂደቱ ግን አስቸጋሪ ሊሆን እንደሚችል ነው ያብራሩት። ሽፍታ ኮ ምሽግ ይዞ ተደራጅቶ አይገጥምም። እንደዚያ ቢሆን ትደመስሰዋለህ። ልክ እንደ ጁንታው ማለት ነው። ጁንታው የተደራጀ የታጠቀ እና ምሽግ ይዞ የሚዋጋ መድፍ ታንክ ያለው ነው። ያ በአስራ አምስት ቀን እንዴት እንደሆነ ሁሉም አይተዋል። አሁን ይሄ የሬጉላር ዎር አይደለም። ይሄ የተደራጀ የሽፍታ እንቅስቃሴ ነው። ሽፍታ ደግሞ ከጸጥታ ኃይል ጋር አይደለም የሚገጥመው እንደ ሌባ እየተሽሎ ፈለከ ደካማ ጎን እየፈለገ እያጠቃ ወደ ጫካ እና ወደ ጎረቤት አገር እየሸሸ ደግሞ ሲመቸው ተመልሰው እየመጣ እንደዛ ነው ያለውና እንደዚህ አይነት የሽፍታ እንቅስቃሴ ለመቆጣጠር ከባድ ነው። ዝም ብሎ ሰው እንደሚያውለው አይደለም። ይሄ ማለት ግን ማጥፋት አይቻልም ማለት አይደለም። ይጠፋሉ እስኪጠፉ ያጠፋሉ፣ እና ሁሉም ነገር የራሱ ጊዜ ሂደት አለው። በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ ሰሞኑን በተፈጸመ ጥቃት ከሁለት መቶ በላይ ሰዎች መገደላቸው ይታወሳል። ከዚህ አንድ ቀን ቀደም ብሎ ወደ ስፍራው በመሄድ ከነዋሪዎች ጋር ከተወያየውና በጠቅላይ ሚኒስትር አብይ አህመድ ከተመራው የመንግስት የልዑካን ቡድን አባላት አንዱ ጠቅላይ ኤታ ማጆር ሹም ጀነራል ብርሃኑ ጁላ ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። በሌላ በኩል የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ባለፈው ሳምንት ተከታትለው ያወጧቸው በተባሉና እሳቸው የሚጠቀሙበት የትዊተር ገጽ ነው በተባለው ላይ በሰፈረ መልእክት ይህንን እየጻፍኩ ባለሁበት በዚህ ወቅት የጠላት ኃይሎች ከዛና እየተባረሩ ናቸው። አዴትና ፂምብላ ላይም ብዙ መቶ ወታደሮች ሞተውባቸዋል ሲሉ አስፍረዋል። ቤትማራ ላይም የአየር ኃይሉ አንድ ተዋጊ አውሮፕላን ተመቷል። ውጊያው እንደቀጠለ ነው ይላል የትዊተር መልእክቱ። እኔንም በብልጽግና ፓርቲ ሚዲያ አማካይነት በሚዘዋወረው መሰረት ሞቷል ሱዳን ነው ያለው እያሉኝ ነው። በህይወት እንዳለሁና ትግራይ ውስጥ እንደምገኝ ሰዎች ሲያዩ በእጅጉ ተገርመዋል ብለዋል። በሌላ በኩል ደግሞ ቀደም ሲል የህወሀት አመራር አባልና የትግራይ ክልላዊ መንግሥት አማካሪ የነበሩት እንዲሁም በአምባሳደርነት በተባበሩት መንግስታት ድርጅትና በተለያዩ ሀገሮችም ያገለገሉት አሁን ኒውዮርክ የሚገኙት አምባሳደር ፍስሐ አስገዶም በአሁኑ ሰዓት ትግራይ ውስጥ አለ ያሉትን ሁኔታ ማምሻውን ለቪኦኤ ቃላቸውን ሰጥተዋል። አዳነች ሳይ አነጋግራቸዋለች። የተባሉት ኢታማዦር ሹም ብዙ ሲነገር ይሰማል። አንዴ ያሳደድናቸው ነው በአጭር ጊዜ በገመድ አስረን እናመጣቸዋለን ይላሉ። ሌላ ጊዜ ጦርነቱ አልቋል ይላሉ። ውስጥ ፓርቲያቸው እና አመራራቸው ደግሞ አዲስ አበባ ስብሰባ አድርገው የሁሉ ሰውና መሳሪያ ይዘን ለህዝብ የምናሳየው አንድ ሰው እንኳን አላገኘንም፣ ብለው እንደተናገሩ እኛ ከውስጥ ምንጦቻችን እናገኛለን። ስጡ የጠፋባቸው ኢታማዦር ሹም ናቸው። የፓርቲ መሪ ሁኑ፣ የአንድ ክልል ወታደር ይሁኑ፣ የማይታወቁ ናቸው። ኢትዮጵያ እንደዚህ አይነት ኢታማዦር ሹም አጋጥሞ አታያቱም። በኔ አስተያየት የትግራይ መንግስት አመራሮች ቀደም ብለን እንደገለጽ ነው የዚህ የአብይ ሰራዊት ህዝብን በከተማ እየጨፈጨፈ በከባድ መሳሪያ እያጠፋ ስለነበረ እኛ ህዝብ መሀል ሆነን ህዝብን አናስጨርስም በራሳቸው መንገድ በራሳቸው ቦታ ወራሉ ሰራዊትን ገጥመዋለን ብሎ ከተሞችን ትተው ወጥቷል። ጦርነቱ ግን ቀጥሏል። እንግዲህ ምንድን ነው የሚቸግረው? የአለም አቀፍ ሚዲያ እናንተንም ጨምሮ ትግራይ ውስጥ እንዳይገቡ የአብይ መንግስት ከልክሏል። ቢገቡ ኖሮ ጦርነቱ የት እየተደረገ እንደሆነ ምን ያህል የአብይና የኢሳያስ ሰራዊት እያለቀ እንደሆነ ምን ያህል ደግሞ ግፍ እያደረሱ እንደሆነ ታዩ ነበረ። ብርሃኑ ጁላ አንድ ሚዲያ እንዳይገባ ትግራይን በጨለማ ዘግቶ ሰዎች የሉም ማለቱ ምንም አይገርም። አመራሩ ጦርነቱን እያስኬደው ነው። ጦርነቱ ይቀጥላል። በመጨረሻም እውነት የያዘው የትግራይ ህዝብ ያሸንፋል። ይህንን ምንም አንተራጠሩ። እንግዲህ የመግባትን ጉዳይ በሚመለከት የረድኤት ጉዳይ ተነስቶ ነበር። የረድኤት ድርጅቶች እንዳይገቡ ተከልክለዋል የሚለው አሁንም እንግዲህ የታማዦር ሹም ብርሃኑ ጁላ እየከለከለ የለም፣ መግባት ይችላሉ ግቡ ተብለዋል። እርዳታ አሁን እየቀረበ ነው እና ልክ አይደለም ብለዋል። እና እስቲ በዚህ ላይ እንግዲህ እኔና ብርሃኑ ጁላ የምንለው ብቻ መውሰድ የለባቸውም። የዓለም አቀፍ ሚዲያዎች የተባበሩት መንግስታት ዋና ጸሐፊ እስካለፈው ሳምንት ድረስ የኢትዮጵያ መንግስት አብይ አህመድ እርዳታ እንዳናደርስ ስምምነት ላይ ደርሰን እስካሁን ድረስ ተፈጻሚ አልተደረገም። ተስማምቶ የላክናቸው ሶስት ቡድኖች ከአዲስ አበባ ተነስቶ ወደ መቀሌ በወሎ በኩል፣ ከባህር ዳር ወደ ሽሬ፣ ከካርቱም ወደ ሞራ ሊገባ የነበሩ ሶስት ቡድኖች እዛው እንደደረሱ በመንገዱ ላይ እያሉ ተመልሰው መጥተዋል ብሎ ሪፖርት አልኳል። እኔ የምለው አይደለም። የተባበሩት እንዲያው ምንድን ነው ያሉ ዋና ጸሐፊው አሁንም የአዲስ አበባ መንግስት የማይፈቅድልን ከሆነ የተባበሩት መንግስታት ጸጥታ ምክር ቤት እርምጃ እንዲወስድ ተመልሼ ሪፖርት ላደርግ ነው። ለጊዜው ግን ቲም ልክ የአዲስ አበባ እየተደራደሩ ነው ብለዋል። የትግራይ ህዝብ ኮሌክቲቭ ፓኒሽመንት የጋላ ፍርድ ተደርጎበት እያለቀ ነው የምንለው የለወሬ አይደለም። ህዝብ እየተራበ ነው። ከተማ ያለው ህዝብ መራብ ጀምረዋል። ባንክ የለም፣ ገበያ የለም፣ ከሌላ የሚመጣ ንግድ የለም። ሁለት ወር ሙሉ ሊጨርሱት ነው ህዝቡን። የተባበሩት መንግስታት ህዝብ ሊያልቅ ነው እያለ ነው። የአውሮፓ ህብረት ማዕቀብ ጥሏል። በኢትዮጵያ ሂማኒቴሪያን አክሰስ እርዳታ እንዲደርስ ካላረጋችሁ፣ መብራት ካልከፈታችሁ፣ ቴሌፎን ካልከፈታችሁ የምንሰጣችሁ እርዳታ አናደርግም፣ በጀት አንደግፍም ብሏል። ጸጥታ ምክር ቤት ስራውን ስላልተወጣ በአውሮፓ ህብረት ደረጃ መሄድ የሚችለውን ያህል ሄዷል። እነዚህ ኢትዮጵያን ሰራዊት እንመራለን የሚሉ ሰዎች በደርግ ጊዜ ያልተደረገው እየተደረገ ነው። ትግራይ ውስጥ ነበርኩበት እኔ። የደርግ መንግስት እርዳታ ትግራይ ውስጥ እንዲደርስ በያኔ ትጥቅ ትግል ሲያካሄድ የነበረው ህዝባ ወያን ሀርነት ትግራይ ጋር ስምምነት አድርጎ ኮሪደር ተፈጥሮ እርዳታ ደርሰዋል። በተወሰነ ሀምሳ አምስት ሺህ ሰዎች ናቸው ሱዳን ያሉት ዜጎች ናቸው። ከሀምሳ በመቶ በላይ ህጻናት ናቸው። አብይ አህመድ ወጣቶች ናቸው ይላል ቴሌቪዥን ላይ ቀርቦ፣ የሚያሳፍር ነው። ነገ ሀቁ ይወጣል። የዓለም አቀፍ ሚዲያ ገና ሳይፈቀድ በተለያየ መልኩ በሚወጣው መረጃ ትግራይ ውስጥ ህዝቡ በጋራ እየተቀጣ ነው፣ ህዝብ ሊያልቅ ነው እያሉ ናቸው የዓለም አቀፍ ሚዲያዎች። እነ ብርሃኑ ጁላ አንድ አላማ አላቸው። የትግራይን ህዝብ ሁለተኛ እንዳይነሳ ማድረግ ነው። ለኢሳያስ ነው አሁን ትግራይን የተውለት። እነሱ ሌላ ጦርነት ተከፍተባቸው ወደ ሱዳን ሲሄዱ ትግራይ ውስጥ ህዝቡን እየጨፈጨፈ ያለው በአደባባይ ተወክለን ነው እኛ እናስተዳድራቸዋለን እያለ የኤርትራ ሰራዊት ነው እና የኤርትራ ሰራዊት ደግሞ እንኳን የትግራይ ህዝብ እርዳታ እንዲደርስለት ሊያደርግ ይህ የቤት ዕቃዎች ሳይቀር በታንክ ጭኖ እየገባ ነው። ይህንን የሚወጡ ያሉትን የዓለም አቀፍ ሚዲያዎች የሚያረጋግጥ ነው እና እርዳታ የለም። እስቲ በአጠቃላይ አምባሳደር ፍሳ፣ በአጠቃላይ አሁን ትግራይ ውስጥ ያለው የጦርነቱም ሁኔታ እንዴት ይገልጹታል? የትግራይ ህዝብ እንኳንስ ሌላ ብልጽግና ፓርቲ ሰራዊት ቁጥጥር ውጭ ያለው የትግራይ ይቅርና ከተማ ውስጥ የትም መሄድ የማይችለው ሽማግሌው እናቶች፣ የኢትዮጵያ ቴሌቪዥን የሚያስተላለፉን ብቻ ብትመለከቱ ኤዲት ተደርጎ የቀረበው ብቻ በቂ ማስረጃ ይሆናቸዋል። እዚህ ሀገር ሁኜ ነው የሚማየው። ምንድን ነው የሚሉት ያሉ መቀሌ ላይ ሽሬ ላይ ስብሰባ አድርጎ ህዝብ ሲጠይቃቸው አንደኛ ምዕራብ ትግራይን አዲስ አስተዳደር የአማራ ክልል አዲስ ሽሞኞች ሾሞ? የአማራ ክልል ባንዴራ ሰቅሎ የትግራይ ሰዎችን ከየቤታቸው አፈናቅሎ ሌሎች አስፍረው፣ በደቡብ በኩል ደግሞ በተመሳሳይ የእኛ ነው ብሎ ፕሬስታችን ነው ብሎ የአማራ መንግስት ሌላ አስተዳደር መስርቶ የመጣ ነውም ለዚህ ነው ብሎ በትግራይ እና በኤርትራ ባሉት ድንበሮች በሙሉ የኤርትራ ባንዴራ ተሰቅሎ የት ትደርሳላችሁ እየተባለ እናንተ ምን ልታስተዳድሮ የመጣችሁ ስት እናለት እንትወቱ ያለፈው የአስተዳደር መንግስትም የትግራይ መንግስትም የምትሉትን ነገር በሙሉ እሺ ይሁን እናንተ ብልጽግናዎች ማንን ልታስተዳድሩ ነው የመጣችሁ እንዴት ብትንቁን ነው የትግራይን ሶስት ላይ ከፍላችሁ ያለ ህግ ትግራይን ልናስተዳደር የተሻለ አስተዳደር ልንሰጥ ነው ብላችሁ ነው የምትሳሰሩ አንድ ሁለተኛ ትግራይ ውስጥ አለ የተባለ አዲግራት ላይ የነበረው በስንት ሚሊዮን ብር የተገነባው የአዲስ ፋርማሲቲካል ካምፓኒ፣ አልሜዳ ጨርቃ ጨርቅ፣ ይህ ሁሉ ፋብሪካ እብነበረድ አለ የተባለ የቤተክርስቲያን ሀብት ሳይቀር ኤርትራኖች እየጫኑ የሰው የግል ቤቶች ሳይቀር እየወሰዱ ትራክተሮች፣ መኪኖች እየጫኑ እየወሰዱ በአይናችን እያየ የትግራይ መንግስት ነው ይህንን እያደረገ ስትሉን ምን ማለታችሁ ነው? ጠፍተው አጥፍተናቸዋል የሉ አላላችሁም። እንኳን ይህንን ሊያደርጉ አይናችን እያየ ሰዎች እየተገደሉ፣ ብሎ እየጠየቃቸው ነው። የኢትዮጵያ ቴሌቪዥን ነው ዋብ እያረኩ መነግርሽ ያለው። ያንን አማራጭ የሌለው ሕዝብ እንኳን ተገዶ ስብሰባ ውስጥ የገባ መጀመሪያ እኛ እንደ ሕዝብ ካላከበራችሁን ስለ ፍትህና የተሻለ ስርዓት እያላቸው ነው። የብልጽግና ፓርቲ ትግራይ ውስጥ ተቀባይነት አይኖረው ጦርነቱ በየቦታው እየተካሄደ ነው የቀጠለ ነው ብቻ ሳይሆን እያንዳንዱ ትግራይን ሊያጠፋ የመጣው የአማራ ሚሊሻ፣ የአብይ አህመድ ሰራዊት፣ የኢሳያስ ሰራዊት በትግራይ ጠራርጎ የሚወጣበት ጊዜ ሩቅ አይሆንም። ለመጀመሪያ ጊዜ የትግራይ ህዝብ ሀገር እንደ ሀገር ምን አድርገን ነው እንደዚህ ጉድ የሚደርስብን ያለ ማለት ጀምሯል። እስካሁን ድረስ ስርዓት ነበር የሚለው አሁን ግን፣ ኢትዮጵያ ውስጥ አንድም ሰው አንድ ምሁር፣ አንድ ቄስ፣ አንድ ሸህ፣ አረ ነውር ነው የትግራይ ህዝብ እንደዚህ ታፍኖ መኖር የለበትም እንድናየው እንኳን ፍቀዱልን። ምን እየሆነ እንደሆነ አናቅም። ጦርነቱ አቁሷል ብላችኋል። ለምንድን ነው ሰው እንደፈለገው የማይሄደው የማይንቀሳቀሰው? ሌላውን ይቅርና እርዳታ ለምን አይደርስለትም? ባንክ ለምን አይከፈትም? ከሀምሳ ቀን በላይ እኮ ነው ሰው ገበያ መሄድ ያልቻለው ያልሸመተው እና ይህን የትግራይ ህዝብ ተነስቶ ይህንን እንዳልነበረ አያደርገውም የሚል ሰው ካለ የጊዜ ጉዳይ ነው። እናያለን። የትግራይ ህዝብ ያሸንፋል። በግፍ የመጣ ስራዎች ደግሞ ተሸንፎ ይወጣል። እሺ፣ እንግዲህ አምባሳደር ፍስሀ አስገዶም ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። የምሽቱን አብይ ርዕስ ነበረ ያደመጥነው። ወደ መጽሔት ክፍለ ጊዜ ዘገባዎች ስንሻገር ዘገባዎቻችን ይቀጥላሉ። በቤንሻንጉል ጉሙዝ መተከል የኦነግ ሸኔን ታጣቂዎች ትደግፋላችሁ ተብለው የተያዙ ሰዎች ፍርድ ቤት ሳይቀርቡ ከሶስት እስከ ስድስት ወር ታስረዋል ሲሉ ቤተሰቦቻቸው ተናገሩ። የታሰሩት ሰዎች በቡለንና ድባጤ ወረዳዎች ፖሊስ ጣቢያዎች እንዲሁም ግልገል በለስ ማረሚያ ቤት ሲሆኑ ከመተከል ዞን አለመረጋጋት ጋር በተያያዘ በቁጥጥር ስር የሚገኙት 1137 ሰዎች መሆናቸውን የክልሉ ፖሊስ የወንጀል መከላከል ምክትል ኮሚሽነር ኮማንደር ምስጋናው እንጂፈታ ለቪኦኤ ገልጸዋል። 659 ሰዎች ጉዳያቸው ውሳኔ ሳይሰጠው በግልገል በለስ ማረሚያ ቤት ለወራት ተይዘው እንደሚገኙና ይህም የሆነው በዞን ውስጥ በሚታየው አለመረጋጋት ሳቢያ ፖሊስ ማስረጃ አጠናቅሮ ለፍርድ ቤት ለማቅረብ ባለመቻሉ መሆኑን ኮማንደር ምስጋናው ጨምረው ተናግረዋል። በመተከል ዞን የተለያዩ ወረዳዎችም 478 ሰዎች የፖሊስ ጣቢያዎች ታስረው እንደሚገኙና በዞኑ የቀጠለው አለመረጋጋት የሕግ ሂደቱን ለመቀጠል አዳጋች ሊያደርገው እንደሚችል ምክትል ኮሚሽነሩ ጨምረው አመልክተዋል። ናኮር መልካ ዝርዝሩን ይዟል። በግልገል በለስ ታስረው የሚገኙት ሰዎች የተጠረጠሩበት ወንጀል ይሄ ነው ተብሎ እንዳልተነገራቸው የጠቆሙት አቶ ከፍ ያለው ንጋቱ የተባሉ ግለሰብ የአምስት ልጆች እናት የሆነች እህታቸው ከታሰሩ ከስድስት ወራት በላይ መሆኑን አመልክተዋል። ከአራት መቶ በላይ የኦሮሞ ተወላጆች ታቶ በተለያዩ ስቤት ወራ ብለን ድባቴ ከዛ ደግሞ የዞን ስቤት ማለለባልገርበለት የሚባል ከተማ ታቶ ይገኛሉ። ከእነዚህ ውስጥ አንድ እህት አለች፣ መልኪቱ ንጋቱ የምትባል የአምስት ልጆች እናት ነች። በንግድ ነው የተዳደረው። ድባቴ ወረዳ ቆርጥቃ የሚባል ቀበሌ ውስጥ እዛው ከተማ ነው። ምክንያቱም ባልታወቀ አሁን ምንም ነገር ምግብ ማድረግ አይቻልም ላይ ባለቤቷ በሽተኛ ነው። የዩኒቨርሲቲ ተማሪ መሆኑን የሚናገር በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀ ግለሰብ አባቱ ከተያያዙ ስድስተኛ ወራቸውን መያዛቸውንና ቤተሰቡን የሚያስተዳድር ሌላ ሰው ስለሌለ ትምህርቱን ለማቋረጥ መገደዱን ገልጾ አባቱ የታሰሩት የኦሮሞ ነፃነት ግንባር ሸማቂዎችን በመደገፍ ተጠርጥረው ቢሆንም ወይ ዳኛ ፊት አለመቅረባቸውን አሊያም አለመለቀቃቸውን ተናግሯል። አባቴ ከታሰሩ ስድስት ወር ሊሆናቸው ነው። በምን ምክንያት እንደታሰሩ በግልጽ ባይነገረንም፣ የጸጥታ አካላቱ ሲይዟቸው ሸማቂ ቡድን ታሰለጥናላችሁ፣ የጦር መሳሪያ ድጋፍም ታደርጋላችሁ ተብለው እንደነበር ሰምቻለሁ። ምንም ይሁን ምን እንዲሁ ዝም ብለው ከሚያስሯቸው፣ ፍርድ ቤት ቀርበው ወንጀላቸው ከተረጋገጠ ቢታሰሩ፣ ነገር ግን ነፃ ከሆኑ ቢለቀቁልን ደስ ይለኛል። እኔ አሁን ለምሳሌ ወደ ዩኒቨርሲቲ መመለስ ነበረብኝ። አባቴ በመታሰሩ ብቻ ቤተሰባችንን የሚደግፍ ሰው ስለሌለ ትምህርቴን አቋርጬ ቤት ተቀምጫለሁ ብሏል። የመተከል አባ ገዳ የሆኑት አባቷ አቶ ደበሎ ሂካ ከታሰሩ ሰባት ወራት መቆጠራቸውንና እስር ቤት ውስጥ በሕመም እየተሰቃዩ እንደሚገኙ አያንቱ ደበሎ የምትባል ልጃቸው ገልጻለች። መንግስት ስለ ታሳሪ ወላጆች ልጆች የወደፊት ዕጣ ፍንታም ሊያስብ እንደሚገባ ትናገራለች። አባ ደበሎ ይባላሉ እና ከታሰረ ወደ ሰባት ወራት እያስቆጠሩ ነው አሁን ላይ ከመታሰሩ ይልቅ በጣም ያሰገን የጤንነት ሁኔታ ነው እና እስካሁን ድረስ ደግሞ በቂ ህክምና እየተደረገለት አይደለም። ከዚህም በፊትም አባቴ የደም ግፊት በሽታ የተቀበለ በመታሰሩ ነው። ከዚህም በፊትም ሁለት ሺህ ስምንት ላይ ታስሮ ነበረ። የአባቴን የጤንነት ሁኔታ ነገ ኃይለኛ ሪስክ ቢመጣ ማንም የሚጠይቅበት የሚለውን ነገር መንግስት መጠየቅ ይፈልጋለን። ህግ ታራሚ ይባላሉ። ሰው እንዴት ያለ ወንጀል ይታስሮ ህግ ሊታረም ይችላል? ነገ ልጆቹ ከጎዳና የሚያነሳው ማን ነው? ያኔ የእኛም ቤት ብቻ ሳይሆን የምናገረው እናት ታስራለች፣ ብዙ አባቶች ታስረዋል። የልጆቹ ነገ ላይ የልጆች እጣ ፈንታ ምንድን ነው? የብኒሻን የቤኒሻንጉል ጉሙዝ ክልል ፖሊስ የወንጀል መከላከል ምክትል ኮሚሽነር ኮማንደር ምስጋናው እንጂፈታ በአጠቃላይ አንድ ሺህ ሦስት መቶ ሰላሳ ሰባት ሰዎች መተከል ዞን ውስጥ ካለው አለመረጋጋት ጋር ተያይዞ መታሰራቸውን ገልጸው በግልገል በለስ ማረሚያ ቤት እና በየወረዳው በሚገኙ ፖሊስ ጣቢያዎች በርካታ ግለሰቦች እንዳሉ አብራርተዋል።

የተለያየ መንገድ ድጋፍ በማድረግ ገንዘብ፣ እንደዚሁም ደግሞ የተለያየ መረጃ ለጸረ ሰላም ኃይል በማስተላለፍ በሚል በርካታ ግለሰቦች ተይዘዋል። ምናልባት ወደዚህ ቦታ ላይ ወደ ሁለት ወር እንደዚህ ነው ከመጣሁ ከዛ በፊትም ጭምር የችግር ከተከሰተበት ጊዜ ጀምሮ አሁን በጊዜ ቀጠረ ወደ ማራሚያ ቤት የተላኩ ስድስት መቶ ሀምሳ ዘጠኝ ተጠርጣሪ አለ አሁን ጣቢያ ላይ ጉባ አንድ መቶ አርባ ስድስት አለ። ዳንጉር ወረዳ ላይ አንድ መቶ አስር አለ። መንዱራ ወረዳ ላይ ሰባ ሁለት አለ። ቡለን ወረዳ ላይ አንድ መቶ አለ። ድባቲ ወረዳ ላይ ሀምሳ አለ። ጠቅላላ ከዚህ ጋር በተገናኘ ወደ አንድ ሺ አንድ መቶ ሰላሳ ሰባት የሚሆን ተጠርጣሪ ነው ያለው። መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ከሚሉ ኃይሎች ጋር ግንኙነት አላቸው ተብለው የታሰሩ እንዳሉም ምክትል ኮሚሽነሩ ተናግረዋል። የኦነግ ሻኔ ስያሜ ይዘው የሚንቀሳቀሱ እንዳሉ አሉ። ድባቲ ላይ ጣቢያ ላይ ያሉ ብዬ መቶ አስር ሰው ብዬ ነገርኩ። እነዛንም ጭምር ያካትተው ነው። አሁንም ዛ አካባቢ ላይ በኦነግ ሻኔ የሚንቀሳቀሱ ሰላማዊ አሉ። ለእነሱ ድጋፍ በማድረግም የተለያዩ መንገድ ሰፖርት የሚያደርጉ ግለሰቦች ተጠርጥሮ የታሰሩ ያሉ። ከታሰሩ ቤተሰቦች መካከል እስራቱ ማንነት ላይ ያተኮረ ነው ብለው ላነሱት ቅሬታም ተከታዩን መልስ ሰጥተዋል። ሰዎች አሁን ነገሮችን ለማጥፋት ወይም ደግሞ ነገሩን ወደ ብሄር መልክ እንዲህ የሚሰሩ የሰራዊ አስተሳሰቦች አሉ። እዚህ መታችሁ ማረጋገጥ ይቻላል። መተከል ዞን ድባቲ ወረዳ ላይ ከዚህ ከኮኔክሽን አስተሳሰብ ጋር ተያይዞ የተጠረጠሩ ሰዎች አብዛኛው የኦሮሞ ብሔረሰብ ነው ብለን መውሰድ እንችላለን። ድጋፍ የሚያደርጉ እነሱም ማህበረሰብ ላይ ሽፋን ለማግኘት የተለያየ ሎጂስቲክ የተለያየ እንትን ለማግኘት የኦሮሞ ማህበረሰብን አካባቢ ሽፋን አድርጎ ነው የሚንቀሳቀሱ ማለት ነው። ከዚያ ውጭ ግን አሁን በቁጥር ደረጃ በብሄር ወደ አንድ ብሄር ያዘነብላል የሚለው ነገር ማንሳት ተገቢ አይደለም። የትኛውም ብሄር ቢሆን ወንጀል ከተጠረጠረ የማያዝበት ምክንያት አይኖርም። የታሰሩ ሰዎችን በሕገ መንግስቱ በተደነገገው መሰረት በአርባ ስምንት ሰዓት ወይም በማዘዣ ማዕከሉ ኢመደበኛ አሰራርም በፍጥነት ወደ ፍርድ ቤት አቅርቦ ብያኔ ማሰጠት ያልተቻለበት ምክንያትን በተመለከተም ኮማንደር ምስጋናው ተከታዩም ብለዋል። ማስረጃ ለማሰባሰብ ትግዳሮት የሆኑ ችግሮች አሉ። ወረዳው ጠቅላላ እጀባ መንቀሳቀስ አይቻልም። የጠረ ሰላም ሀይል እንቅስቃሴ እስካሁን አለ። ማስረጃ ለማሰባሰብ የተለያየ ቃሌ ውስጥ መገባት ያስፈልጋል። ነገር ግን አሁን ሞር ማስረጃ ለማሰባሰብ ተኩስ አለ በየ ቦታው መንገድ እንትን ነው፣ አስቸጋሪ ነው። ምርመራው መነሻ መሆን ያለበት ችግሩ የተፈጠረበት ቦታ ነው። አብዛኛው ያንን ማናሻ አድርገን ነው ወደ ሌላ ቦታ ማስረጃ ማሰባሰብ የሚቻለው። በዚህ ምክንያት የጸጥታ ችግር ምክንያት አሁን ማስረጃ የማሰባሰብ ችግር ስላለ ለዛ ነው እንዲህ ዘጋ ያደረገው። አሁን ቶሎ ውሳኔ አቅርቦ እንድናደርጎ ያለ ተከፋች ነገር ናናገኝ ለመልቀቅም እንደዚሁ የተቸገርንበት። መተከል ዞን ውስጥ ያለው አለመረጋጋት የታሳሪዎች የፍርድ ሂደት በተቀላጠፈ ሁኔታ እንዳይቀጥል አዳጋች ሊያደርግ እንደሚችል የጠቆሙት ምክትል ኮሚሽነር ምዝጋናው ለዚሁ ችግር በአፋጣኝ ልባት የሚሰጥ ኮሚቴ ተዋቅሮ በዚህ ሳምንት ውስጥ ስራ እንደሚጀምር አስታውቋል። ባለፈው ጥቂት ወራት በመተከል ዞን በተለያዩ ወረዳዎች በብዙ መቶዎች የሚቆጠሩ ንጹሐን ዜጎች በታጠቁ ቡድኖች መገደላቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለዘገባው አመሰግናለሁ። ዘገባዎቻችን ይቀጥላሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ረቂቅ የምርጫ የጊዜ ሰሌዳ የሚፈለገውን እንቅስቃሴ ለማድረግ እንደሚቸገር የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አስታወቀ። የምርጫ ውሳኔውንም ወደፊት እንደሚያስታውቅ ገልጿል። ገዢው ፓርቲ ለምርጫው አስቻይ ሁኔታዎችን ለማስፋት እንደሚሰራ ቃል ገብቷል። ፍጹምነት ያለው የምርጫ ድባብ የለም በሚል ምርጫን ማሻገር ችግርን እንደማይፈታ ደግሞ ኢዜማ አስታውቋል። መለስካቸው አምሃ ዝርዝሩን ይዘዋል። ባለፈው ሳምንት መጨረሻ ዓርብ ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን ረቂቅ የምርጫ ጊዜ ሰሌዳ ተከትሎ እንደ አንድ ተፎካካሪ ፓርቲ የምርጫ ዝግጅቶችን ለማከናወን በእጅጉ እንደሚቸገር የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ አስታወቀ። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ለቪኦኤ በሰጡት ቃለ ምልልስ እንዳሉት ቦርዱ የሰየማቸው አንዳንድ የምርጫ አስፈጻሚዎች የፓርቲ ወገንተኝነት ያላቸው በመሆናቸው ምርጫውን በገለልተኝነት ሊያስፈጽሙ አይችሉም ብለዋል። ይህን ችግር በተመለከተ ምርጫ ቦርድ የሚባሉት አስፈጻሚዎች ገለልተኝነታቸው አጠራጣሪ ነው የሚባልበት በቂ ማስረጃ ካለ ጽህፈት ቤቱ ክፍት እንደሆነና ጉዳዩን ሊመረምረው ቃል የገባ መሆኑን አውቃለሁ ያሉት አቶ ጥሩነህ ገምታ የቦርዱ ምላሽ ፓርቲያቸውን እንዳላጠገበው ተናግረዋል። ከዚህም በላይ ፈታኝ ችግር የሆነው ግን በፓርቲው ጽህፈት ቤቶችና በአባሎቻቸው ደርሷል ያሉት በደል ነው። ትልቁ ነገር ምንድን ነው? በአሁኑ ጊዜ አንደኛ ጽህፈት ቤቶቻችን ተዘግቷል። ሁለተኛ ይህንን ምርጫ ሊታዘጉ የሚችሉ እጩ ሆኖ ሊቀርቡ የሚችሉ ምርጫውንም ደግሞ ማስተባበር የሚችሉ በኦፌኮ በኩል አባሎቻችን እና ደጋፊዎቻችን ብዙ ሰዎች እስር ቤት ይገኛሉ። ሌሎቹ ደግሞ ከአካባቢው ከደረሰባቸው ማስፈራሪያት እና ስጋት የተነሳ አካባቢያቸውን ለቆ እየሄዱ አሉ። በራቸውን ዘብቶም የተቀመጡ አሉ። ስለዚህ እስር ቤት የተወረወሩ ሰዎች እያሉ ማንን ይዘን እንደምንወዳደር ወይም ማንን እንደምናወዳደር ማንን ታዛቢ እንደምናደርግ በአዋጁ መሰረት ማለት ነው በምንም አይነት ለኛ ምቹ ሆኖ እየተገኘ አይደለም። ይሄ ሁሉ እያለ እንሳተፋለን ብለን ህዝብን መዋሸት ወይም ማታለል ለእኛ አይሆንም ልብል። ስለዚህ ሀገሪቱ የአጠቃላይ ሁኔታም ሆነ ወይም ፓርቲያችን ካለበት ችግር አንጻር ሆነ መራህ ግብሩም ቢሆን እውነቱን ነገር ለመናገር ለኦፌኮ የሚመች ሆኖ አላገኘንም። ስለዚህ መወዳደሩ አሁንም ቢሆን ያስቸግረናል። እንግዲህ ከምርጫው እንወጣልን አንወጣም የሚለውን መልስ ለመስጠት ገና የኦፌ ተልኮ ስራ አስፈጻሚ ኮሚቴ ተነጋግሮበት ውሳኔ አድርጎ ለምርጫ ቦርድም ሆነ ለህዝብ ለአባሎቹ ያሳውቃል። ነገር ግን ኦፌኮ መርሃ ግብሩን በሚመለከት ከሁለት አቅጣጫ ችግር ውስጥ ስላለ ያንቀሳቅሰናል፣ ያሰራናል የሚል እምነት የለንም። ተመሳሳይ ቅሬታዎችም ሆኑ ሌሎች በአንዳንድ የመንግስት አካላት የሚፈጸሙ ጥፋቶች ባለፈው አርብ ብሔራዊ ምርጫ ቦርድ በዘረጋው መድረክ ተነስተዋል። የገዢውን ፓርቲ ብልጽግናን ወክለው በመድረኩ ተገኝተው የነበሩት አቶ ዛዲግ አብርሃ ምላሽ ሰጥተው ነበረ። የተለያዩ ስሞታዎች እየቀረቡ ነው፣ እናረጋግጣል አንዳንዶቹ አንፋውንድድ ናቸው፣ የተጋነኑ ናቸው። በተለያየ መንገድ አረጋግጠናል። ግን አሁንም ጄኒውሊ አቶፌስቫሉ እናያቸዋለን። ማጣጣሪያ አንፈልግም። ማንም የፓርቲያችን አባል በምርጫ ቦርድ የወጣውን ስነ ምግባር ደንብ፣ በፓርላማ የወጡት አዋጆችን ጥሶ ከተገኘ አብረን እናርማቸዋለን። አቅም ገድቦን ካልሆነ በስተቀረ በፍላጎት ጦት ምክንያት የማናርመው ስህተት ሊኖር አይችልም። መቶ ፐርሰንት ማራገጥ እንፈልጋለን። አቶ ዛዲግ አብርሃ ፓርቲያቸው ለዚህ ምርጫ የተለየ ትርጉም እንደሚሰጠው አስታውሰው ፓርቲያቸው ሊያደርግ የወሰነውንና ያቀደውንም በጠቅላላ ገጽታው አስተዋውቀዋል። ይሄ ምርጫ ተፈትነን በእውነተኛ ኮምፒቲቲቭ ዴሞክራሲ አልፍን ከተቻለ የምናሸንፍበት ካልሆነም በጸጋ ውጤቱ የምንቀበልበት እንዲሆን ከምር እንፈልጋለን። ለኛ ማሸነፍ መሸነፍም እኩል ትርጉም አለው። ካሸነፍን ፕሮግራማችን የመፈጸም እድል እናገኛለን። ከተሸነፍን ደግሞ በዚህ ሀገር ለመጀመሪያ ጊዜ በእውነተኛ ኮምፒቲቲቭ ዴሞክራሲ አልፎ ስልጣን የሚያስረከበ ፓርቲ ተብለን በታሪክ በኢትዮጵያ ታሪክ ውስጥ በነጭና በወርቃማ እንጻፋለን። ስለዚህ በዚህ ይሄን ለትውልድ የሚሰጠውን ትርጉም ስለምናውቅ እኛ ይሄን ምርጫ እንዳለፉት ምርጫዎች በጨረባ ማለፍ አንፈልግም። ማጭበርበር አንፈልግም። እንከን የለውም የብፁዓን ስብስብ ነው አንልም የእኛ አባላት ምርጫውን ህግጋት፣ የምርጫውን ኮዶፍ ኮንዳክት ጥሰው ሲገኙ መጀመሪያ የምንቀውም እኛ ሆነ እንገኛለን። የፓርቲ አባሎቻችንን ባይንድ የሚያደርግ ኮዶፍ ኮንዳክት አዘጋጅተናል። ይህን ኮዶፍ ኮንዳክት በስፋት እናሰለጥናለን። በጥብቅ ዲሲፕሊን ደግሞ ያወጣነውን ኮዶፍ ኮንዳክት እናስፈጽማለን። ቪኦኤ ለኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ግንኙነት ኃላፊ ለአቶ ናትናኤል ፈለቀ ተመሳሳይ ጥያቄዎች አቅርቦላቸው ነበረ። እንደ አቶ ናትናኤል ከሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ከጥቂት ቀናት በፊት ይፋ ያደረገው የምርጫ ጊዜ ሰሌዳ ባለፈው ዓመት ባልታሰበ ችግር የተሸጋገረውን ምርጫ ከማሸጋሸግ የዘለለ መሠረታዊ ለውጥ በድርጅታቸው አሰራር ላይ እንዳላመጣ አስረድተዋል። ይህ ዜማ በዚህ ምርጫ ውጤታማ ተሳትፎ ለማድረግ የተለያዩ ዝግጅቶችን ሲያካሄድ እንደቆየም ገልጸዋል። ለእጩዎቹና ለአባላቱ የግሉን የምርጫ ሥነ ምግባር ከማዘጋጀትና በዚህ አቅጣጫ ሥልጠናዎችን ከመስጠት ባለፈ አማራጭ ፖሊሲዎችን እስከ መቅረጽ የሚደርሱ ሥራዎች ሲያከናውን እንደቆየም አስረድተዋል። አሁን ያለው ሁኔታ ምርጫ ለማካሄድ የሚያስችለው ብሎ ኢዜማ ያምናል ለሚለው የቪኦኤ ጥያቄም የሕዝብ ግንኙነት ኃላፊው መልስ የሚከተሉ ነበረ። በአገሪቷ ውስጥ ምርጫ ለማድረግ የሚያስችል መቶ በመቶ የተረጋጋ ሁኔታ እስካልመጣ ድረስ ምርጫ ይደረግ ብለን ብንል መቼ ምርጫ ልናደርግ እንደምችል እርግጠኛ አይደለሁም። ስለዚህ መሆን ያለበት ምንድን ነው? እስከ ምርጫው ጊዜ ድረስ በተቻለ አቅም የመንግስት፣ የምርጫ ቦርድ፣ የፖለቲካ ፓርቲዎች እና ሁሉም ባለድርሻ አካላት ሰላምና መረጋጋት የሰፈነበትና ነፃ ፍትሐዊና ዲሞክራሲያዊ ምርጫ ማድረግ የሚቻልበት ሁኔታ እንዲፈጠር በተቻላቸው አቅም ከፍተኛ ትኩረት ሰጥተው መስራት አለባቸው። ይህም ተደርጎ ግን ፍጹም የሆነ ምርጫ ማድረግ እንችላለን ብለን አናምንም። ምክንያቱም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነው በታሪካችን ዲሞክራሲያዊ ስርዓት ለመገንባት ሙከራ እያደረግን ያለ ነው። ችግሮች ሊያጋጥሙ ይችላሉ። እነዛን ችግሮች ደግሞ በህዝብ ይሁንታ የተመረጠው መንግስት፣ ስልጣን የሚይዘው መንግስት እያሻሻለ የሚሄድበትን እድል መስጠት ያስፈልጋል ብለን ነው የምናምነው። ስለዚህ ምርጫውን እንደ አንድ ችግሩን የመፍቻ አንድ ግብዓት አድርገንም ማየት አለብን የሚል እምነት አለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀን ለዘገባው እናመሰግናለን። በኢትዮጵያ እንደ አዲስ የገባ የአንበጣ መንጋ በኦሮሚያ ክልል ስድስት ዞኖችን መውረሩን የክልሉ የግብርና ቢሮ አስታወቀ። በተለይ በባሌ ዞን የአንበጣ ወረራ የሰፋ መሆኑን የአካባቢው አርሶ አደሮች ይናገራሉ። የአንበጣ መንጋ ወረራውን ለመቆጣጠር በሶስት ጣቢያዎች በአውሮፕላን የታገዘ ዘመቻ እየተካሄደ መሆኑ ተገልጿል። ሙክታር ጀማል ዝርዝሩን ይዘዋል። አቶ በከር ኢሳቅ የባሌ ዞን መደወላቡ ወረዳ አርሶ አደር ናቸው። የአንበጣ መንጋ አካባቢያቸውን ከወረረ ጊዜ ጀምሮ ከእህል እስከ ሳር ቅጠል ሁሉንም እያወደመ መሆኑን ይገልጻሉ። ያንበጣ እንቅስቃሴ አሁን ሳምንት ሞልተዋል። ያው መልካ መና ቀበሌ፣ እንግዳዳ፣ ጎንጎማና፣ በራቅ ከሌ፣ ጉልባ እንደ ወረዳ isi agora bache mado walabue horokore mi bal boota laayino tagane biso hilla iyaballano ya xafano dimde xeef eh, salite na macho mi balo hilla iyaa xafano bahizbi babah sow አቀብዞ በምን እያባረረ ነው ግን? በመንግስት ደረጃም በአየር እየተመታ ነው። አንዳንድ ቦታ ላይ የአንበጣ ወረርሽኙ መታየት ከጀመረው ሁለት ሳምንት ማስቆጠሩን የሚገልጸው የባሌ ዞን ግብርና ጽሕፈት ቤት በተለይ የዞኑ ቆላማ ወረዳዎች በጣም መንጋው መወረሩን ይገልጻሉ። የጽህፈት ቤት ኃላፊው አቶ አልይ መሐመድ በኛ ዞን ላይ ጉራዳ ወረዳ አረና ቡሉም ለለው እና ወረዳዎች ላይ የተገኘው በዛ ጊዜ ጀምሮ ከህብረተሰብ ተሳድፎ በአየር ኃይል ተጠቅመን ነው። አሁን ምን እየተደረገ ያለው አሁን በቃ ነው። ሶስት ፕሌኖች ተነስተዋል ወደ ምስራቅ ባሌ እና ወደ እኛ ዞን ማለት ነው። መጀመሪያ ሶስት አውሮፕላን ነበረን። ዛሬ ከጎደ ሁለት አውሮፕላን ገብተዋል። ዛሬ የገቡት አውሮፕላን በጣም የቲም ገብቶ የሚመጡ የሚችሉ አውሮፕላን ናቸው። ከትላንት ወዲህ ወደዛ ቆላ ወርዶ መምጣት አይችሉም ነበር። ዛሬ ግብርና ሚኒስቴር ይህንን አይቶ ችግሩን ያስተካክለዋል ማለት ነው። ሁለት አውሮፕላን ጉልበት ያለው ገብተዋል። እስካሁን በወረርሽኙ የደረሰው አደጋ ምን ይመስላል? አሁን በእኛ ዞን ጎሮ ወረዳ ላይ ሀያ ሄክታር ጤፍና አቢሽ ላይ ሀያ ሄክታር ላይ ጉዳት ደርሷል። በረና ወረዳ አንድ መቶ ሀያ ሄክታር በቆሎ ላይ የደረሰ ጉዳት አለ። ከዚህ ያለፈ ምንም አይነት ጉዳት አልደረሰም። በህዝብ ተሳትፎ ወደ ጫካ ገብቷል ማለት ነው። የአንበጣ የአንበጣ መንጋው በአጠቃላይ በኦሮሚያ ክልል ስድስት ዞኖች ውስጥ መታየቱን የሚገልጸው የኦሮሚያ ግብርና ቢሮ መንጋው ሁለቱን ሐረርጌዎች ባሌና፣ ምስራቅ ባሌ እንዲሁም ቦረና እና ጉጂን ማዳረሱን ተገልጿል። የወረርሽኙ መጠን መስፋፋት በስድስት ዞኖች ቢገለጽም ከፍተኛ ወረርሽኝ የሚታየው በባሌና በምስራቅ ባሌ ዞን መሆኑን ነው የኦሮሚያ ግብርና ቢሮ እጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ደጀኔ ሂርጳ ለአሜሪካ ድምፅ የተናገሩት። የቁጥጥሩ ክብደት ያለው በባሌ ዞን ነው። በተለይም ከምዕራብ ባሌ ይልቅ ባሌ ከፍተኛ ዋ ያሉበትን ባሁ ሳቱ ለመቆጣጠር ያለው ያ ነው ማለት ነው። ያን በጣም አንዛ ከድሬዳዋና ከጅጅጋ ተነስቶ አውሮፕላን በአሁኑ ሰዓት እየመጣ ነው። ባብሌ በአብሌ አካባቢ በትክክለኛ ከድሬዳዋ የተነሳው ሄሊኮፕተር ያንን ተቆጣጥሮታል። በዛሬው እለትን ደግሞ እዛው ወረዳ ላይ አጎራባጭ ጉርሱም ወረዳ ላይ ከጅጅጋ የተነሳው አውሮፕላን ያንን ይቆጣጠረዋል። ያ መረጃ ደርሱናል ማለት ነው። ስለዚህ ሁለቱን አረርጌዎች ከድሬዳዋና ከጅጅጋ በሰው አውሮፕላን ሄሊኮፕተር መጠር እየተቻለ ነው። እዚህ ሁለቱ ባለታይ ደግሞ እንደምታወቀው በአሁኑ ሰዓት ሁለት የርጭት አውሮፕላን ና ሁለት ሄሊኮፕተር ና አንድ የቅኝት ሄሊኮፕተር በአጠቃላይ አምስት አውሮፕላን ሄሊኮፕተሮች ከዚህ ቦታ ላይ ይገኛሉ። ስለዚህ እነዚህ አብዛኛው ከፍተኛ ና ጫና ያለበትን የምስራቅ ባሌ ዞን በተለይም ነጋሂዳ፣ ሰዌና፣ ጎሎልቻ፣ ግንር፣ ራይቱ፣ ዳዌ ሰረር፣ ዳዌ ቃጨን እነዚህን በጣም በከፍተኛው ሁኔታ እየተቆጣጠርናቸው ነው ያለው። አውሮፕላኖቹ በአብዛኛው በቀን ሁለቴ ሶስቴ እስከ ስድስት የሚመላለሱት እዚህ ምስራቅ ባሌ ላይ ነው ነው ምዕራብ ባሌ ዞንን ብንወስደው ጉራጣ ሞሌ፣ ጎሮ ላይ መደወላቡና ሀረና ቡሉቅ በጣቡልን እና ይቦሮን በትክክለኛ ተቆጣጥረን ሙሉ በሙሉ ወጥተዋል። አሁን በአሁኑ ሰዓት ያለው አረና ብሉቅና በደሎመና ላይ ነው። እነሱንም በአሁኑ ሰዓት አውሮፕላኖቹ ሄዶ ለመምጣት ዝግጁ ዝጁ ናቸው። ወረርሽኙን ለመግታት ወደ ጉጂና ቦረና የሚደረገው ዘመቻ ማዕከሉን አርባ ምንጭ ላይ አድርጎ በአውሮፕላን እየተዘመተ መሆኑን የገለጸው የኦሮሚያ ግብርና ቢሮ ዘመቻውን በጥቂት ጊዜ እንደሚያጠናቅቅ ገልጿል። እስካሁን በአጠቃላይ የአንበጣ መንጋው ያደረሰውን ውድመት በተመለከተ ይህ ነው ተብሎ አለመለየቱን አቶ ደጀኔ ሂርፓ ተናግረዋል። የአንበጣ ወረርሽኙን በተመለከተ የዓለም ምግብ ድርጅት ፋኦ ባለፈው ህዳር ባወጣው ማስጠንቀቂያ ከመካከለኛው የታህሳስ ወር ጀምሮ በኦሮሚያ ደቡብና ሶማሌ ክልል እንደዚያውም አጎራባች ሶማሌና ኬንያ ሀገሮች ውስጥ እንደሚከሰት አስጠንቅቆ ነበር። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ዩጋንዳ እንሻገራለን። ትናንት እሁድ በዩጋንዳ በፕሬዝደንታዊ ምርጫው ተወዳዳሪ የሆነውና ቦቢ ዋይን በሚለው ቅጽል ስሙ የሚታወቀው ሮበርት ኪያጉላኒ የምርጫ ዘመቻ ወቅት ፖሊስን ጨምሮ በተነሳ ግርግር በስፍራው ተገኝተው ይዘግቡ የነበሩ ቢያንስ ሁለት ጋዜጠኞች ላይ ጉዳት መድረሱ ታውቋል። ቦቢ ዋይን ባልተፈቀደ ስፍራ ተገኝቷል የሚለው ፖሊስ ጋዜጠኞቹ ተሰብሳቢውን ለመበተን በተወሰደ እንቅስቃሴ ወቅት በተነሳ ግጭት ጉዳት እንደደረሰባቸው ነው የገለጸው። ሀሊማ አቱማኒ ከካምፓላ ያደረሰችን ዘገባ አለ ስመኝሽ የቆየ ታቀርበዋለች። በበይነ መረብ ላይ በተለቀቀ ቪዲዮ በሙዚቃዎቹ የሚታወቀው ና ወደ ፖለቲካው የተቀላቀለው ቦቢ ዋይን ማሳካ በተባለች ከተማ ከሚገኝ ቤተ ክርስቲያን ወጥተው ወደ ሎዌንጎ ከተማ ለስብሰባ እየሄዱ እንደሆነ ለፖሊስ ሲናገር ይታያል። ቀጥሎ በተፈጠረው አለመግባባት ፖሊስ በዋይን መኪና ና አካባቢው በነበሩት ላይ አስለቃሽ ጋዝ ይረጫል። ወደ ሉዌንጎ ይሄድን ነው። ጊዜያችንን ያባከናችሁ ነው። ይሄ ዋና መንገድ ነው። ዋናውን መንገድ እንድንጠቀም ለምን አትፈቅዱልንም? ዋና መንገድ መጠቀምን ሕገወጥ የሚያደርገው ምንድን ነው? የዋይን መኪና ወደ ኋላ በሚመለስበት ወቅት የበለጠ አስለቃሽ ጋዝ መተኮስ ቀጠለ። ጌቶ ለተሰኘ የቴሌቪዥን ጣቢያ የካሜራ ባለሙያ ሆኖ የሚያገለግለውና የቀጥታ ስርጭት እያስተላለፈ የነበረው አሽራፍ ካስሪቭ ከግራይኑ ከፍ ብሎ በመታው የላስቲክ ጥይት ተመትቶ ከወደቀ በኋላ በአካባቢው የነበሩት ሰዎች መጮህ ጀመሩ። ጋዜጠኛው አሽራፍ ካስሪቭ ከመውደቁ በፊት ጮክ ብሎ እየተናገረ ነበር። ፖሊስና የፕሬዝዳንት ሙሴቬኒ መንግስት ፈርቷል። ካሲሬ ለበለጠ ምርመራ ወደ ካምፓላ ከመወሰዱ በፊት በአካባቢው በሚገኝ ሆስፒታል ህክምና ተደርጎለት ነበር። ጤናው አሳሳቢ ሁኔታ ላይ እንዳለም ተገልጿል ሌላው ለኤንቲቪ የቴሌቪዥን ጣቢያ የሚሰራው ጋዜጠኛ አሊ ሚውሌ በቦታው ላይ ሆኖ እየዘገበ እያለ አካባቢውን ከከበበው ፖሊስና ወታደር በተተኮሰ አስለቃሽ ጋዝና የላስቲክ ጥይት ጉዳት ደርሶበታል ሚውሌ አኖቼ አቢኔ ሲል በስም የጠቀሰው የፖሊስ አዛዥ ሆን ብሎ ጋዜጠኞች ላይ አስለቃሽ ጋዝ ተኩሷል ሲል ይከሳል ሰውነትን ከጥይት የሚከላከል ልብስ ለብሻለሁ። የጭንቅላት መከላከያም አድርጌያለሁ። ጋዜጠኛ መሆኔን በግልጽ አሳይቻለሁ። ነገር ግን በድንገት አቢኔ የአስለቃሽ ጋዝ መሳሪያውን ወደ እኔ ደቅኖ ተያያዥ ጉዳት ነው ሲል ጮኸ። ትንሽ እንኳ ቆም አላለም። ወደኛ አዙሮ ላያችን ላይ አቀባበለ። ፖሊስ በበኩሉ የዋይን ደጋፊዎች የተዘጋጀውን የመንገድ ዕቅድ ቸል በማለታቸው ከግብረ ኃይሉ ጋር አለመግባባት እንደተፈጠረ ይገልጻል። የወንጀል ምርመራ ክፍል ቃል አቀባይ የሆኑት ቻርልስ ቶይን ስለ ጉዳዩ ሲያስረዱም እንዲህ ይላሉ። ግጭት ፈጣሪ የሆኑ ደጋፊዎችን ለመበተን በተደረገው ጥረት በሚያሳዝን ሁኔታ አንዳንድ ጋዜጠኞች ግርግሩ መሃል ነበሩ። እንደሚታወቀው ከነዚህ መሃል አንዱ የጌቶ ቴሌቪዥን ጣቢያ ሰራተኛ የሆነው አሽራፍ ካሲሬ ግራ አይኑ አካባቢ ባረፈ ግዑዝ ነገር ምክንያት ጉዳት ደርሶበታል። ፖሊስ የመገናኛ ብዙሀን ወንጀል ምርመራ ክፍሉ በጋዜጠኞቹ ላይ የደረሰውን ጉዳት እየመረመረ እንደሆነ ገልጿል። የጋዜጠኞች ሰብአዊ መብት ትስስር ብሔራዊ አስተባባሪ የሆኑት ሮበርት ሴምፓላ ፖሊስ ጋዜጠኞች ላይ ሆን ብለው ጥቃት ያደረሱ የጸጥታ አስከባሪ አባላት ላይ ጥብቅ እርምጃ መወሰድ አለበት ሲሉ ያሳስባሉ። ከዚህ በፊት ጋዜጠኞች ላይ ጥቃት ያደረሱ የፖሊስ አባላት ተጠያቂ አለመደረጋቸውን የሚያስታውሱት ሴምፓላ ለወንጀል ተጠያቂ አለመሆን ስር የሰደደ ችግር መሆኑንም ይገልጻሉ። በማሳካ ከተማ የተከሰተው ግጭት የተፈጠረው የምርጫ ቦርዱ ማሳካን ጨምሮ በአስር ከተሞች ላይ የምርጫ ዘመቻ ፕሮግራሞች እንዳይካሄዱ ከከለከለ ከአንድ ቀን በኋላ ነው። ቦርዱ ውሳኔውን ያሳለፈው የጤና ሚኒስቴር ከተሞቹ የኮቪድ-19 ስርጭት በከፍተኛ ሁኔታ የተስፋፋባቸው መሆኑን በማሳወቁ ነው ብሏል። ባሳለፍነው ሳምንት የጋዜጠኞች መብት ተከራካሪ ቡድን የሆነው ሲፒጄ እንደ አውሮፓውያን አቆጣጠር በመጪው ጥር 14 በሚካሄደው ምርጫ የዩጋንዳ ባለስልጣናት ጋዜጠኞች በነጻነት መዘገብ እንዲችሉ እንዲያደርግ ጥሪ አቅርቦ ነበር። ከምርጫው በፊት ጋዜጠኞች የመዘገቢያ ፍቃድ ለማግኘት የሚገጥማቸውን ችግርም ኮሚቴው መጥቀሱ ይታወሳል። በሃሊማ ኡቱማሊ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራቸው አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ኤደን ገረመውን ለዘገባው እናመሰግናለን። የተከበራችሁ አድማጮች ለዛሬ ሰኞ ታህሳስ 19 የተዘጋጁት ቅንብሮች በዚሁ መጠናቀቃቸው ነው። የፕሮግራሙ ዋና አዘጋጅ ሶሎሞን አባተ ነው ያስተናገድኳችሁ። ቆንጂት ታዬ ነኝ። ፕሮግራሙን የመራልን ንጉሡ ታምሬ ነው። ነገ በሶስት ሰዓት እስከምንገናኝ አብራችሁን ስላመሻችሁ እናመሰግናለን። በደህና ደሩ።